በደቡብ ወሎ ዞን ከጸጥታ ጉዳዮች ጋር በተያያዘ በሕዝብ ላይ ጉዳት እንዳይደርስ ቅድመ ዝግጅት መደረጉን የዞኑ አስተዳደር የጸጥታ ጉዳዮች መምሪያ አስታውቋል። በተለይ ግጭት ሊቀሰቀስባቸው ይችላል ተብለው በታሰቡ ስድስት ወረዳዎች ላይ ቁጥጥሩ ተጠናክሯል። መስፍን አራጌ ተከታዩን ልኮልናል። የዞኑ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ቆያቸው አያሌው በቅርቡ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የሰው ሕይወት የቀጠፈውን ግጭት ያወግዛሉ። በአጎራባች ዞኖች የነበረው ችግር ወደ ማፋሳሽ እውነን ለመነጋገር በሰው ልጅ አይምሮ የማይታሰብ ትክክል ያልሆኑ ተግባሮች ናቸው። የነበረው ይህ ግጭት አድማሱን አስፍቶ ወደ ደቡብ ወሎ ዞን እንዳይሸጋገር የተጠናከረ የቅድመ መከላከል ስራ እየተሰራ መሆኑን ነው የሚያስረዱት። መጀመሪያ ህብረተሰቡ የአካባቢውን ሰላም በማስጠበቅ ተባብሮ ምን መስራት እንዳለበት፣ በተለይ ወጣቱ ትልቅ ኃይል ነው። ይሄ ኃይል ይሄ ኃይል የአካባቢውን ሰላም ራሱ መጠበቅ አለበት። ለሰላም እንቅፋት የሆኑ ችግሮችን በራሱ እያረመ መሄድ መቻል አለበት እና ለዚህ ሰፊ የሆነ ግንዛቤ እንዲኖር የውይይት መድረኮች ያዘጋጀንበት ሁኔታ ነው ያለው። እንደ ኃላፊው በዞኖ የጸጥታ ስጋትና የግጭት ምንጭ ሊሆኑ ይችላሉ ተብለው ስድስት ወረዳዎች ተለይተዋል። በእነዚህ አካባቢዎች ምን እየተሰራ ነው? ምንስ ሊሰራ ታስበዋል? አሁን ካለ ተጨባጭ ሁኔታ ከአጎራባች አካባቢ ጋር የሚደረጉ ውይይቶች አሉ። በሌላ መልኩ በአካባቢው ጸጉረ ልውጥ የሆኑ ሌላ አጀንዳ ይዘው የሚንቀሳቀሱ አካላትን በቅርበት እየተከታተለ እዚያ ያለ የጸጥታ ኃይል ስራውን እንዲሰራ በግልጽ ተነጋግረናል። የታጠቁ ኃይል የሚንቀሳቀሱባቸው አካባቢዎች አሉ። እነዚ ኃይል ወደ እኛ ቀጠና ገብተው አደጋ እንዳይደርሱ በዚ አካባቢ ላይ ጠንካራ ይሆን ኃይል የማሰማራት ስራ እየተሰራ ያለበት ሁኔታ ነው። ኦሮሞ ብሔረሰብ አስተዳር ዞን ደዋሐሯ ሰሜን ሸዋ ዞን ላይ አጣይና ማጀቴ አካባቢ ላይ የተከሰተው ችግር ሰራዊት ፈጥኖ መድረስ ቢችል ኖሮ፣ ከዚያም ባሻገር በቂ ሰራዊት ቢኖር ኖሮ ይህንን ችግር የሰፋ አይሆንም ነበር የሚል አስተያየት የሚሰጡ አሉና ምናልባት እንዲህ አይነት ችግር ቢቀሰቀስ ምን ያህል አስተማማኝ አቅም አላቸው? እኛ መጀመሪያ አስተማማኝ አቅም የምንለው የአካባቢውን ሕዝብ ነው። አሁን ካለው ተጨባጭ ሁኔታ በሰራ ነው ስራ ይሄ ኃይል በቀላሉ ሊበተን የማይችል የአካባቢውን ሰላም ሊያስጠብቅ የሚችል ኃይል እንደሆነ ነው ያለን ግንዛቤ። ከዚህ ጎን ለጎን ግን እንደ ደቡብ ወሎ በቂ የጸጥታ ኃይል ነው ያለው ወረዳ ላይ በተለይ የራሱ ኮማንድ ፖስት ይኖረዋል። የጸጥታ ስራዎችን የሚሰራ፣ ወጣቶችን የሚያስተባብር፣ ችግር ካለ ደግሞ አስቸኳይ ስምሪት መስጠት የሚችል የጸጥታ ኃይልም እንዲሰማራ ነው እያደረግን ያለ። ድብቅ ዓላማ ያላቸው አካላት በተለይ ሃይማኖትን ብሔርንና የፖለቲካ ልዩነትን መሰረት በማድረግ በህዝቡ መሀል አለመተማመን እንዲሰፍን ግጭት እንዲከሰት እያደረጉ መሆናቸውን ይናገራሉ ኃላፊው። ሙስሊምና ክርስቲያን ተቻችሎ በብዙ መልኩ የሚኖርበት ዞን ነው። የጥፋት ኃይሎች ይህን ተቻችሎ የሚኖር ህብረተሰብን ለመነጠል ሰፊ እንቅስቃሴ ያደርጋል። በነዚህ አጀንዳዎች ላይ ተመስርተው የሚንቀሳቀሱ አካላትን የህግ የበላይነት ለማስከበር የጀመርናቸው ናቸው ስራዎች አሉ። አንዳንድ ቦታ ላይ እንደሁም በህግ ጭምር ምርመራ እየተደረገባቸው ያሉ አካል አሉ። በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን አካል መጉደሉንና ንብረት መውደሙን አስመልክተን የዜና ሽፋን መስጠታችን ይታወቃል። በወቅቱ የአካባቢው ነዋሪዎች በስፋት ሲያነሷቸው ከነበሩት ቅሬታዎች ውስጥ አንዱ ህገወጥ የጦር መሳሪያ ዝውውር ሲካሄድ የሚመለከተው አካል በዝምታ ማለፉ ጉዳቱን የከፋ አድርጎታል የሚል ነበር። ፖሊስ በተለይ ህገወጥ መሳሪያን በመቆጣጠር ረገድ ምን ያህል እየተንቀሳቀሰ ይሆን? በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር እያለለት ዘቀይ፣ ያው ችግሩ ቀድሞ የተከሰተው ከሚሴ አካባቢ ስለነበረ በሚሴ ደግሞ ለኛ ለኮምቦልቻ ቅርብ ስለነበረ ይህ ችግር ወደ ከተማችን እንዳይመጣ ከባቴ አካባቢም ያሉ አንዳንድ ምልክቶች ስለነበሩ በአካባቢው ያለው የአድማስተና ፖሊስ መደበኛ ፖሊስ እና የጸረ ሽምቅ ፖሊስ እንዲሁም የአካባቢው ሚሊሻ በመቀናጀት በአጠቃላይ የፍተሻ ስራ የአካባቢውን ማህበረሰብ የአካባቢውን ወጣቶች በማደራጀት ከህብረተሰቡ ጎን ቁሞ ይህ ችግሩ ወደ ከተማው ውስጥ እንዳይገባ ከፍተኛ ጥንቃቄ በማድረግ እና ይህንኑ ስራ ሌት ተቀን እየሰራን ነው ያለው። በተለይ ጸረ ሰላም ኃይሉ የሃይማኖት ተቋማትን ኢላማ አድርጎ የመንቀሳቀስ ምልክቶች ስለተስተዋሉበት በእነዚህ ተቋማት ላይ ጥብቅ ጥበቃ እየተደረገ መሆኑን አስታውቀዋል። በጸጥታ መዋቅሩ የሃይማኖት አባቶች በስፋት ይህንን ስራ እየሰሩ ነው ያሉት፣ የሀገር ሽማግሌዎች፣ ወጣቶች ይህንን አሁን ተቀናይተን የምንሰራውን ስራ አጠናክሮ እንዲቀጥል ነው ለህብረተሰቡ የምመክረው። አሁን ላይ ያለው ያው ወደ አስተማማኝ የመምጣት ሁኔታዎች አሉ። የኮምቦልቻ አስተዳደር ጸጥታ አካላት በቅርቡ ስምንት መቶ ሰማንያ የክላሽንግ ኦፍ ጥይት በህገ ወጥ መልኩ ከባቲ ወደ ከሚሴ ሲጓጓዝ በቁጥጥር ስር መዋላቸው ይታወቃል። ለአሜሪካ ድምጽ ሬዲዮ ተስፍና አራጌ ነኝ። I'm